የዲደብልዩ ዜና አመሰግናለሁ ሸዋዬ። ጤና ይስጥልኝ አድማጮች፣ ርዕሶቹን በማስቀደም የዕለቱን የዓለም ዋና ዋና ዜና እነሆ። የአማራ ክልል መንግሥት፣ ሕዝባዊ ወያኔ ያርነት ትግራይ ህወት የፕሪቶሪያውን ስምምነት ሙሉ በሙሉ በመጣስ ለአራተኛ ዙር ሕዝባችን ላይ ወረራ ፈጽመዋል ሲል ከሰሰ። ከራያ አላማጣ ሰሞኑን የተፈናቀሉ ወገኖች በበኩላቸው ያለ ምግብና በቂ መጠለያ ቆቦ ከተማ አቅራቢያ በሚገኝ ሞቃታማ ስፍራ እንዲሰፍሩ መደረጋቸውን ተናግረዋል። የኢትዮጵያ የሚኒስትሮች ምክር ቤት በሀገሪቱ የሽግግር ፍትህ የሚመራበትን ረቂቅ ፖሊሲ አጸደቀም የመንግስት ሰራተኞች አስተዳደር አዋጅንም ወደ ህዝብ ተወካዮች ምክር ቤት መርቷል። ኢራን ከእስራኤል ሊሰነዘር የሚችል ማንኛውንም ጥቃት ለመመከት ዝግጁ ነኝ አለች። የኢራን የአየርና የባህር ኃይላት ከእስራኤል የሚቃጡ ጥቃቶችን ለመመከት በተጠንቀቅ ላይ መሆናቸውን በየፊናቸው አስታውቀዋል። በተባበሩት አረብ ኤሚሬቶች፣ ባህሬንና ኦማን ብርቱ አውሎ ነፋስ የቀላቀለ ኃይለኛ ዝናብ ያስከተለው ጎርፍ ለ20 ሰዎች ህልፈት ምክንያት ሆነ። ዜናውን በዝርዝር የአማራ ክልል መንግስት ህዝባዊ ወያኔ አርነት ትግራይ ህወት የፕሪቶሪያውን ስምምነት ሙሉ በሙሉ በመጣስ ለአራተኛ ዙር ህዝባችን ላይ ወረራ ፈጽመዋል ሲል ከሰሰ። የክልሉ መንግስት ዛሬ ባወጣው መግለጫ ከትናንቱ ታሪካዊ ስህተቱ መማር ተስኖታል ያለውን ህወት ህዝባችን ላይ ወረራ ፈጽመዋል ብሏል። ህወት ወረራ የፈጸመባቸው ያላቸው የራያ ላማጣ፣ ራያ ባላ፣ ኦፍላ፣ ኮረምና ዛታ እንዲሁም የወልቃይት ጠገዴና ጠለምት አካባቢዎች መሆናቸውን የጠቀሰውን መግለጫው የፌዴራል መንግስትና ዓለም አቀፉ ህብረተሰብ ድርጊቱን እንዲያወግዙና እንዲያስቆሙም ጠይቋል። በደቡብ ትግራይና በሌሎች በኃይል በተያዙ የትግራይ ግዛቶች እየታየ ያለው ክስተት በፌዴራል መንግስቱና በትግራይ ጊዜያዊ አስተዳደር አሊያም በህዋት ወይም በትግራይና በአማራ ክልሎች መካከል የተፈጠረ ግጭት እንዳልሆነ የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት አቶ ጌታቸው ረዳ ትናንት ማክሰኞ በትዊተር ባጋሩት መረጃ አስታውቀው ነበር። ነገር ግን ሰሞኑን የህወሀት ኃይሎች በራያ አላማጣ አንዳንድ አካባቢዎችን መቆጣጠራቸውን ተከትሎ በአስር ሺዎች የሚቆጠሩ ሰዎች ወደ የአጎራባች ከተሞችና የገጠር ቀበሌዎች መሰደዳቸውን ከየአካባቢዎቹ ያገኘናቸው መረጃዎች ያመለክታሉ። ይህ በእንዲህ እንዳለ ከራያ አላማጣ ሰሞኑን የተፈናቀሉ ወገኖች ያለምግብና በቂ መጠለያ ቆቦ ከተማ አቅራቢያ በሚገኝ ሞቃታማ ስፍራ እንዲሰፍሩ መደረጋቸውን ተናግረዋል። የሰሜን ወሎ ዞን አደጋ መከላከል ጽህፈት ቤት በግጭቱ የተፈናቀሉ ሰዎች ከ30 ሺህ በላይ መድረሳቸውን አስታውቋል። ተፈናቃዮቹ እንደሚሉት የአካባቢው አስተዳደር ተገቢውን ድጋፍ አላቀረበላቸውም። ህዝብና መንግስትም አስፈላጊውን ሰብአዊ ድጋፍ በአፋጣኝ እንዲያቀርቡላቸውም ጠይቀዋል። ከተማው ወጣ ያለ ነገር በጣም የሆነ ኢንዱስትሪ ፓርክ ነው ምናምን የተባለ ብሎ ምንም ሰው የሌለበት እዛ ሆኖ አሉ። ግን የሚገርምህ ለአደጋ የተጋለጠ ቢያንስ በከተማው ዙሪያ ባሉ ትምህርት ቤቶች እንኳን መሆን እየተቻለ በረሃ ነው ያለው ነገሩ። አቅርቦት የለም። እስካሁን እንዴት ሆናችሁ እንዴት ናችሁ ሚልም የለም። በአማራ ክልል የሰሜን ወሎ ዞን አደጋ መከላከልና ምግብ ዋስትና ጽህፈት ቤት ኃላፊ አቶ አለሙ ይመር ትናንት ማክሰኞ 14500 ተፈናቃዮች ቆቦ ከተማ መግባታቸውን ጠቁሞ ቁጥሩ ዛሬ እስከ ቀኑ 6 ሰዓት ድረስ የተፈናቃዮች ቁጥር ከ30 ሺህ እስከ 40 ሺህ ሊደርስ እንደሚችል ለባህር ዳሩ ወኪላችን ዓለምነው መኮንን ነግረዋል። ባለ ሁኔታ ወደ ሀያ አንድ ሺ አንድ መቶ አስራ ስድስት አካባቢ የሚደርሱ ህዝብ አሁን እየገባ ያለው ቦታው በየቀበሌው ተበትኖ ያለ ማለገና ሲጨመር ከሰላሳ ሺ ና ከአርባ ሺ በላይ የሚሆኑ ተፈናቃዮች ወደ ከተማ ይገባሉ የሚል ሳቤ ነው ያለ ወልዳያ ከተማ መወረድ አሁን ተፈናቃዮቹ ቀርሞ የመጡ አሉ። ወልዳያ ያሉትን አሁን የመሰብሰብ ስራ እየሰራ ነው ወደ አንድ ካለፈው ቅዳሜ ጀምሮ በራያ ቆቦ ወረዳ በተቀሰቀሰ አዲስ ግጭት አብዛኛው የወረዳው አካባቢዎች በትግራይ ተዋጊዎች ቁጥጥር ስር መዋላቸውን የአማራ ክልል መንግስት ዛሬ ባወጣው መግለጫ አመልክቷል። የኢትዮጵያ የሚኒስትሮች ምክር ቤት በሀገሪቱ የሽግግር ፍትህ የሚመራበትን ረቂቅ ፖሊሲ አጸደቀ። ምክር ቤቱ ፖሊሲውን ያጸደቀው ሰላሳኛውን መደበኛ ስብሰባ ዛሬ ባካሄደበት ወቅት ነው። ፖሊሲው በሀገሪቱ በዘመናት ሂደት የተከሰቱ ብሎም እየቀጠሉ ያሉ ለሰብአዊ መብቶች መጣስና የእርስ በርስ ግጭቶች ምክንያት የሆኑ ትርክቶችን ለመፍታት እንደሚያስችል የጠቅላይ ሚኒስትር ጽህፈት ቤት በይፋዊ የማህበራዊ ትስስር ገጹ አጋርቷል። ቀደም ሲል የተፈጸሙ የመብት ጥሰቶችንም ሆነ የእርስ በርስ ግጭቶች ለመፍታት በግልጽ ፖሊሲ የሚመራ ሁለንተናዊ የሽግግር ፍትህ ስልትን አካታች፣ ሰብአዊ መብት ተኮር በሆነና በተሰናሰለ መንገድ ባለመተግበራቸው የሚፈለገውን ዘላቂ መፍትሄ ማምጣት አለመቻላቸውን መግለጫው አመልክቷል። በዚህም የሽግግር ፍትህ ሂደቱን በተደራጀ በተቀናጀና ውጤታማ በሆነ መልኩ በሀገር አቀፍ ደረጃ ለመምራትና ለመተግበር እንዲቻል ምክር ቤቱ ረቂቅ ፖሊሲውን መርምሮ ማጽደቁን አትቷል። ፖሊሲውም ከጸደቀበት ዕለት ጀምሮ ተግባራዊ እንደሚሆን መግለጫው አመልክቷል። ይህ በእንዲህ እንዳለ የሚኒስትሮች ምክር ቤት በ2010 ዓ ም ጸድቆ ስራ ላይ የዋለው የመንግሥት ሠራተኞች አስተዳደር አዋጅ ነፃ ገለልተኛ ቀልጣፋ ተደራሽነትና ተጠያቂነት ላይ የሚታዩ ችግሮችን ለመፍታት ያስችላል ያለውን ረቂቅ ፖሊሲ መርምሮ እንዲጸድቅ ለሕዝብ ተወካዮች ምክር ቤት መምራቱን አስታውቋል። ባለፈው ሳምንት አዲስ አበባ ውስጥ የተገደሉ የፋኖ አባላት አስክሬን አግኝተው መቅበር እንዳልቻሉ ቤተሰቦቻቸው ተናገሩ። ካለፈው ቅዳሜ አንስቶ የፌዴራሉንም ሆነ የአዲስ አበባ ከተማ ፖሊስ እየተመላለሱ መጠየቃቸውን የሚገልጹት የሟቾች ቤተሰቦች የልጆቻቸውን አስክሬን ወስዶ ለመቅበር ያደረጉት ጥረት አልሰመረም ይላሉም አዲስ አበባ ከተማ ቦሌ ሚሊኒየም አዳራሽ አካባቢ ከጸጥታ ኃይሎች ጋር በነበረ የተኩስ ልውውጥ ከተገደሉት አንዱ የነበረው የናሁሰናይ አንዳርጌ ቤተ ዘመድ የሆኑ እና ስማቸው እንዳይጠቀስ የጠየቁን ግለሰብ እናትየው የልጃቸውን አስክሬን ለመረከብ ወደ ፖሊስ ቢመላለሱም እንዳልተሳካላቸው ለዶችቨለ ተናግረዋል። አሁን ዛሬ ያለው አዲስ ነገር ሳይሆን እስካሁን በነበሩ አካሄድ ነው። እየደጫለ ተቀዳሚ ጀምሮ መጀመሪያ የጀመረችው አዲስ አበባ ፖሊስ ኮሚሽን ነው። ጥያቄው እሱ እኛን አይመለከትም ብሎ ፌደራል ፖሊስ ጠበጣቸው ሜክሲኮ። እዛ ደግሞ የሰኞ ተቀጥራ ትናንትና ስትሄድ ጭራሽ አላስገባ ብለው በር ላይ በመከራ አልቅሰው ነው የገቡት። ከእዛም ጭራሽ የሚያናግር አካል ጠፍቶ እኛን አይመለከትም ጠቅላይ ሚኒስትሩ ቢሮ ተባሉ። ከዛም ሲሄዱ ኃላፊነት ውስጡ ምላሽ የሚሰጥ አካል አልተገኘም። የልጆቻቸውን አስክሬን አግኝቶ መቅበር ያልቻሉ ወላጆች ጭንቀት ውስጥ መሆናቸውንም ተናግረዋል። የአዲስ አበባ ወኪላችን ስዩም ጌቱ በጉዳዩ ላይ ከፌዴራልም ሆነ የአዲስ አበባ ከተማ ፖሊስ ቃል አቀባዮች ለመጠየቅ ያደረገው ጥረት ስልክ ለመደወል ያደረገው ጥረት ለዛሬ አልተሳካም። የአዲስ አበባ ፖሊስ በወቅቱ ባወጣው መግለጫ ናሁሰና የአንዳርጌ የታረቀኝ የተባለው የጽንፈኛ ቡድን አመራርና አቤኔዘር ጋሻው አባት የተባለ የቡድኑ አባል ከጸጥታ ኃይሎች ጋር ባደረጉት የተኩስ ልውውጥ ሕጋዊ እርምጃ ተወስዶባቸዋል ብሎ ሀብታሙ አንዳርጌ የተሰማ የተባለው የቡድኑ አባል ደግሞ በቁጥጥር ስር ውለው ምርመራ እየተጣራበት ነው ብሏል። ይህ ዶች ቨለ ነው። ኢራን ከእስራኤል ሊሰነዘር የሚችል ማንኛውንም ጥቃት ለመመከት ዝግጁ ነኛለች። የኢራን የአየርና የባህር ኃይላት ከእስራኤል የሚቃጡ ጥቃቶችን ለመመከት በተጠንቀቅ ላይ መሆናቸውን በየፊናቸው ገልጸዋል። የኢራን የጦር ኃይላቱ ዝግጁነታቸውን ያስታወቁት እስራኤል የጦር ካቢኔ ዛሬ በኢራን ላይ ሊወሰድ በሚገባ የአጸፋ ጥቃት አይነት ላይ መወያየቱን ተከትሎ ነው። የኢራኑ ፕሬዚዳንት ኢብራሂም ራይሲ በሀገሪቱ ወታደራዊ ቀን ላይ ዛሬ ባደረጉት ንግግር ከጽዮናዊቷ ሀገር የሚቃጣብን የትኛውም ጥቃት አጸፋው የከፋ ይሆናል በማለት አስጠንቅቀዋል። የአገሪቱ የአየርና የባህር ኃይላትም በየፊናቸው ጥቃቶቹን ለመመከት ዝግጁነታቸውን አረጋግጠዋል። የአገሪቱ የአየር ኃይል ሩሲያ ሰራሽ ዘመናዊ የጦር አውሮፕላኖችን ጨምሮ በታጠቃቸው መሳሪያዎች እስራኤልን ለመጋፈጥ መዘጋጀቱን አስታውቋል። የሀገሪቱ ባህር ኃይል በበኩሉ የኢራን የንግድ መርከቦችን በቀይ ባህር ላይ ማጀብን ጨምሮ የሚሰነዘሩ ጥቃቶችን ለመመከት መዘጋጀቱን አስታውቋል። ኢራን ባለፈው ቅዳሜ ሌሊት ከ300 በላይ ድሮኖችና ሚሳይሎች በጥምረት በእስራኤል ላይ አስወንጭፋለች። ምንም እንኳ እስራኤል ከተቃጣባት የአየር ጥቃት 99 በመቶውን ማክሸፏን ብትገልጽም፣ ጥቃቱን ተከትሎ እስራኤል ከዋነኛው አጋሯ አሜሪካ ድጋፍ ባታገኝም በኢራን ላይ የአጸፋ ጥቃት ለመሰንዘር አማራጮችን እያጤነች ነው። በተባበሩት አረብ ኤምሬቶች፣ ባህሬንና ኦማን ብርቱ አውሎ ንፋስ የቀላቀለ ኃይለኛ ዝናብ ያስከተለው ጎርፍ ለ20 ሰዎች እልፈት ምክንያት ሆንም። በኦማን የተከሰተው አውሎ ንፋስና የጎርፍ መጥለቅለቅ ሕፃናትን ጨምሮ 19 ሰዎች ሕይወታቸውን አጥተውበታል። በዓለም አቀፍ የቱሪስት መዳረሻዋና የፋይናንስ ማዕከሏ የዱባይ ከተማ ደግሞ እስካሁን በተሽከርካሪያቸው ውስጥ እያሉ በጎርፍ የተወሰዱ የአንድ የሰባ ዓመት አዛውንት ሕይወታቸው ማለፉ መረጋገጡን የፈረንሳይ ዜና አገልግሎት ዘግቧል። በከተማዋ 254 ሚሊሜትር መጠን የተመዘገበበት ዝናብ ያስከተለው ጎርፍ ተሽከርካሪዎችን ከአውራ ጎዳናዎች ላይ እያንከባለለ ሲወስድ ታይቷል። በተጨማሪም የአየርና የየብስ መጓጓዣ ማስተጓጎሉም ተገልጿል። በዚህም በርካታ ዓለም አቀፍ በረራዎች መሰረዛቸውን ተከትሎ ለወትሮ በመንገደኞች የሚጨናነቀው የዱባይ አውሮፕላን ማረፊያ ተጓዦች ባላችሁበት ቆዩ ብሏል። ይህ ዶችቨለ ነው። አድማጮች ዜናውን ለማብቃት ርዕሶቹን አንድ አፍታ ላስታውሳችሁም። የአማራ ክልል መንግስት ህዝባዊ ወያኔ አርነት ትግራይ ህወት የፕሪቶሪያውን ስምምነት ሙሉ በሙሉ በመጣስ ለአራተኛ ዙር ህዝባችን ላይ ወረራ ፈጽሟል ሲል ከሰሰም። ኢትዮጵያ የሚኒስትሮች ምክር ቤት በአገሪቱ የሽግግር ፍትህ የሚመራበትን ረቂቅ ፖሊሲ አጸደቀም። ኢራን ከእስራኤል ሊሰነዘር የሚችል ማንኛውንም ጥቃት ለመመከት ዝግጁ ነኝ አለች። በተባበሩት አረብ ኤምሬቶች ባሕሬንና ኦማን ብርቱ አውሎ ንፋስ የቀላቀለ ኃይለኛ ዝናብ ያስከተለው ጎርፍ ለ20 ሰዎች እልፈት ምክንያት ሆነ። ዜናው በዚሁ አበቃ። in